የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኤርትራ የሁለት ቀናት የሥራ ጉብኝት ለማድረግ በዛሬው ዕለት አስመራ ገብተዋል። የኢትዮጵያ የገንዘብ ሚኒስትር አህመድ ሺዴና የኢትዮጵያ የአየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም አብረዋቸው ተጉዘዋል። ከነፋሲት ወደ ደቀ መሓረ በሚወስደው መስመር የተሰራ ያለውን አዲስ አውራ ጎዳና ጎብኝተዋል። ምንጮች እንዳመለከቱት አውራ ጎዳናው ከምጽዋ ወደ ኢትዮጵያ ጭነት ለማጓጓዝ አቋራጭ መንገድ ይሆናል ተብሎ እየተገነባ ነው። የአስመራ ዘጋቢያችን ብርሃነ በርሀ አጭር ዘገባ አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ ዓለም አቀፍ አየር ማረፊያ ሲደርሱ ፕሬዝደንት ኢሳያስ አፈ ወርቂ የፕሬዝደንት ኢሳያስ አፈ ወርቂ አማካሪ አቶ የማነ ገብረአብና በኤርትራ የኢትዮጵያ አምባሳደር አቶ ሮመዳን ሁሴን ተቀብለዋቸዋል። ፕሬዝደንት ኢሳያስ አፈ ወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በቤተመንግስት ባደረጉት ውይይት የሁለቱን አገራት ግንኙነትና ትብብር ለማጠናከር የሚያስችሉ ጉዳዮች እንዲሁም ሁለቱን አገራት በሚመለከቱ በቀጠናውና ህጉራዊ ጉዳዮች ላይ እንደተወያዩ የኤርትራ የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በትዊተር ገጻቸው ጠቅሰዋል። ዛሬ ከሰዓት በኋላ ከአስመራ ወደ ምጽዋ በሚወስደው መንገድ የሚገኝ ሰይድ ሺ የተባለ ስፍራን ጎብኝተዋል። ከጠቅላይ ሚኒስትር ዶክተር አብይ ጋር የኢትዮጵያ የፋይናንስ ሚኒስትር አቶ አህመድ ሽዴ እንዲሁም የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ ተወልደ ገብረ ማርያም አብረዋቸው መጥተዋል። ሁለቱ መሪዎች እንደ አውሮፓውያን አቆጣጠር ሐምሌ ዘጠኝ ሁለት ሺ አስራ ስምንት አምስት ነጥቦችን የያዘ የሰላምና የትብብር ስምምነት በአስመራ መፈራረማቸው የሚታወቅ ነው። ብርሃነ በረሀ ለአሜሪካ ድምጽ ከአስመራ